ፕሬዚደንት ባራክ ኦባማ የስልጣን ዘመናቸው የመጨረሻ በሆነው ለሁለቱ የአሜሪካ ምክር ቤቶች የጋራ ጉባኤ ትናንት ምሽት ያደረጉት ንግግር ፕሬዚደንቱ ባለፉት ሰባት ዓመታት ያስመዘገቡትን ድል ያጎሉበትና የተቀናቃኞቻቸውን ትችት ያጣጣሉበት ነበር። በዓመታዊው መንግስታዊ የፖሊሲ እቅድ ላይ እምብዛም ትኩረት ያላደረጉት ፕሬዚደንቱ ሀገሪቱ በቀጣይ አምስትና አስር ዓመታት ልትጓዝበት ይገባል ባሉት ንድፈ ሀሳብ ላይ የተንጠለጠለ ንግግር ማድረጋቸውን የተመለከተው ቀጣዩ ፕሬዝደንት ማንም ይሁን ማን አሜሪካውያን አራት ዋና ዋና ጥያቄዎች መመለስ አለባቸው ያሉት ፕሬዝደንት ኦባማ ኢኮኖሚያዊ ተጠቃሚነት፣ እንደ ከባቢ አየር ለውጥ ችግሮች ለመቅረፍ አዳዲስ ቴክኖሎጂዎችን በስራ ላይ ማዋል፣ የአሜሪካ ደህንነትና በዓለም ላይ ያላት ሚና እንዲሁም የሁለቱ የፖለቲካ ፓርቲዎች የአገር ውስጥ ክፍፍሎች አሜሪካውያን ወደፊት በሰፊው ሊሰሩበትና የጋራ መግባባት ሊደርሱበት የሚገባ ጉዳይ እንደሆነ አውስተዋል። ፕሬዚደንት ኦባማ የሪፐብሊካን ፓርቲ የ2016 ምርጫ እጩ ተፎካካሪዎችን በኢኮኖሚ፣ በኢሚግሬሽንና ብሔራዊ ደህንነት ዙሪያ በሚያራምዱት አቋም በእጅጉ ኮንነዋል። የአሜሪካ ኢኮኖሚ እየወደቀ ነው ብሎ የሚናገር ሰው በምናባዊ ፈጠራ እየቀዘፈ መሆኑን ማወቅ አለበት። እውነታው አሜሪካውያን የሀገሪቱን ኢኮኖሚ በተመለከተ የሚጨነቁት የሀገሪቱ የኢኮኖሚ መሰረት እየተለወጠ በመሆኑ ነው። ፕሬዚደንቱ የአሜሪካ ትላልቅ ኮርፖሬሽኖችና ባለጸጋዎች በመንግስታዊ አስተዳደር ውስጥ ያላቸው እጅ የመጠምዘዝ ሚና ሊቀረፍ እንደሚገባ ማሳስበዋል። ሀገሪቷ አዳዲስ የቴክኖሎጂ ፈጠራና ጥቃቅን የንግድ ስራዎችን ልታበረታታ እንደሚገባትም አሳስበዋል። የብሔራዊ ደህንነት ጉዳይን በተመለከተ ፕሬዚደንቱ ሲናገሩ፣ አንዳንድ የሪፐብሊካን ፓርቲ መሪዎች የአሜሪካ ወታደራዊ ኃይል እየተዳከመ ነው ማለታቸውን አጣጥለዋል። ዩናይትድ ስቴትስ የዓለማችን ኃያል ሀገር ናት። አበቃ። ማንም አጠገቧ ሊደርስ የሚችል ሀገር የለም። ስምንት አገራት ተጨፍልቀው ለወታደሮቻቸው ከሚያወጡት ገንዘብ የበለጠ ሀብት ወታደሮቻችን ላይ እናፈሳለን። በዓለም ታሪክ የወታደሮቻችን የውጊያ ብቃት የሚያህል አልተገኘም። በወሳኝ የዓለም ጉዳዮች ላይ ማንም የቤጂንግ አሊያም ሞስኮን መሪነት አይሻም። እኛንን የምንጠራው ፕሬዚደንቱ አይሲስን በመሰሉ የዓለም ስጋቶች ፊት ለፊት ከመጋፈጥ ከኋላ ሆኖ የመምራት ስትራቴጂ ተከትሏል ተብለው በሪፐብሊካን ፓርቲ መሪዎች ቢተቹም፣ ኦባማ የሚከተሉት ስትራቴጂ ውጤታማ መሆኑን በትናንቱ ንግግራቸው አበክረው ገልጿል። ላብነትም ከኢራን ጋር የተደረሰውን የኒውክለር ስምምነት በመግለጽ ጸረ እስልምና አመለካከት እያዳበሩ ለመጡ ፖለቲከኞች ኦባማ ሲናገሩም ዓለም እኛን የሚያከብረን ስለ ዘመናዊ የጦር መሣሪያዎቻችን አይደለም፣ ይልቅ ክብራችን ስለ ብዝሃነታችን ግልጽ በመሆናችንና ለሁሉም ሃይማኖቶች ስላለን አክብሮት ነው። በዘራቸው አሊያም ሃይማኖታቸው አማካኝነት አንድን ማኅበረሰብ ዒላማ የሚያደርግ የፖለቲካ ስትራቴጂ ልናወግዝ ይገባል። ይሄ ከፖለቲካ ትክክለኛነት ጋር አይገናኝም። ይሄ እኛን ሀያል እንድንሆን ካደረገን ጉዳይ ጋር ብቻ ነው የሚገናኘው። ፕሬዝደንት ኦባማ በስልጣን ዘመናቸው በሁለቱ ተቀናቃኝ ፓርቲዎች ማለትም ዴሞክራትና ሪፐብሊካን መካከል አለመተማመንና ልዩነት እየሰፋ መሄዱ የሚያስቆጫቸው መሆኑንም ተናግረዋል። የሀገሪቱ ፖለቲካ መቻቻልንና እርስ በርስ መግባባትን ሊያጎለብት እንደሚገባውም ጠቁመዋል። በሀገራቸውና ሕዝባቸው ላይ ከፍተኛ እምነትና ተስፋ እንዳላቸውም አስገንዝበዋል። የሳውስ ካሮላይና ሀገር ገዥ የሆኑት ወይዘሮ ኒኪ ሃሊ የሪፐብሊካን ፓርቲን ወክለው ለፕሬዝደንቱ ንግግር ምላሽ የሰጡ ሲሆን ፕሬዚደንቱ ከሚናገሩት በተጻራሪ ያስመዘገቡት ሪከርድ የሚያሳየው የአስተዳደራቸውን ውድቀት ነው ብለዋል። ለዶይቸ ቬለ የተጠናቀረው ዘገባ ናትናኤል ወልደነኝ ከዋሽንግተን ዲሲ